ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። በኢትዮጵያ አዲስ የተጀመረውን የለውጥ እንቅስቃሴ በመደገፍ ወደ ሀገር ቤት ተመልሰው በሰላማዊ መንገድ ለመሳተፍ መወሰናቸውን በርካታ ተቃዋሚ የፖለቲካ ፓርቲዎችና የትጥቅ ትግል ሲያካሂዱ የቆዩ ድርጅቶች እያስታወቁ ናቸው። ይህን አስመልክቶ የተዘጋጀ ቅንብር አለን። በሌላ በኩል ወደ ኤርትራ የመሄድ ጉዳይ በእኔ በኩል የምጠብቀው አንተ ሃይስኩል እስክጨረስ ነበር። ፋክት ሃይስኩል ለመጨረስ አንድ ዓመት ሲቀርህ እንደወስን ያደረገኝ የአንዳርጋቸው መታሰር ነው። አንዳርጋቸው መታሰር የባሰ አስጨከነን፣ ጨካኝ ያደረገን፣ እንድንሄድ አደረገን። ከወጣት እስከ ጎልማሳ የተለያዩ የፖለቲካና የማኅበራዊ ለውጥ እንቅስቃሴ መሪዎች ወደ ሀገራቸው ከመግባታቸው በፊት ያለፈው ታሪካቸውን፣ ተስፋቸውንና የወደፊት እቅዶቻቸውን እየጠየቅን ነው። የአርበኞች ግንቦት ሰባት አመራር ኤፍሬም ማዴቦ ናቸው። የ11ኛ ክፍል ተማሪ ልጃቸውን ትተው ወደ ኤርትራ ለትግል ሲገቡ የልጃቸው የቢንያም ድጋፍ ነበራቸው። ዛሬ ቢንያም አባቱን ይጠይቃል። የፖለቲካ ተሳትፏቸውን የአባቱ የፖለቲካ ትግል በቤተሰቡ ላይ ያደረሰውን ሁሉ አንስተው ይወያያሉ። በዚህ የአባትና ልጅ ወግ እንድታደምጡ ከወዲሁ ጋብዛለሁ። የዛሬ ቅዳሜ ነሐሴ አምስት 2010 ዓ ም ምሽት አስተናጋጅ ሰለሞን ክፍሌ ነኝ። ብርሃን ኃይሉ ፕሮግራሙን ትመራለች። አሁን በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት። ጤና ስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የሁሉም የኢትዮጵያ ሕዝቦችን መብት ለማክበር የሚያስችል ስርዓት ለመገንባት የአማራና የኦሮሞ ሕዝቦች ኃላፊነት ነው ሲል የኦሮሞ ሚዲያ ኔትወርክ ስራ አስፈጻሚና የፖለቲካ አቀንቃኝ ጃዋር መሐመድ ተናግረዋል። ጃዋር ትናንት በባህር ዳር በተካሄደ ስብሰባ ላይ ባሰማው ንግግር ሁለቱ ብሔሮች ይህንን ኃላፊነት መውሰድ የሚገባቸው በብዛታቸው ምክንያት ነው ብለዋል። በስብሰባው ላይ ወደ ሁለት መቶ የሚሆኑ ወጣቶች፣ የማህበራዊ ሚዲያ አቀንቃኞችና የዩኒቨርስቲ መምህራን ተገኝተዋል። ከባህር ዳር የደረሰንን ሰፋ ያለ ዘገባ ከዜና በኋላ እናቀርበዋለን። በሌሎች የዓለም ዜናዎች ዩናይትድ ስቴትስዋ ዋሽንግተን ክፍለ ሀገር ሲያትል ከተማ የአንድ አየር መንገድ ሰራተኛ ትናንት አርብ ማታ አንድ አውሮፕላን ሰርቆ ሲያበቃ ወዲያ ወዲህ ሲያበረው ከቆየ በኋላ ኬትራውን የምትባል ብዙ ሰው የማይኖርባት ደሴት ላይ መከስከሱ ታወቀ። የ29 ዓመቱ የአውሮፕላን ጣቢያ አገልግሎት ሰራተኛው ባለ ሁለት ሞተሩን አውሮፕላን ላጥ አድርጎ የወሰደው ከሲያትል ታኮማ አውሮፕላን ማረፊያ መሆኑን ፖሊስ ተናግሯል። ሰውየው ህይወቱን ሊያጠፋ የተነሳ ነው ሲሉ ፖሊሶች ሲናገሩ ነበር። የአየር ትራፊክ ተቆጣጣሪዎችም እባክህ ፕላኑን ውረድና አሳርፍ ብለው ሲማጸኑት፣ በኋላም ሰውየው በቃ እኔ ኮ መላቅጡ የጠፋብኝ ብሎኖቼ ሁሉ የላሉብኝ ሰው ነኝ ሲል የድምፅ ቅጂ ላይ ይሰማል። ከሰማይ ነግዶ በኃይል በተከሰከሰው አውሮፕላን ውስጥ የሞተውን የዚህን ሰው ስም መስሪያ ቤቱ አልገለጸም። የሰሜን አሜሪካ የአየር መከላከያ እዝ እንዳስታወቀው አውሮፕላኑን እንዲያሳድዱ ሁለት ተዋጊ ጀቶች ተሰማርተው ነበር። በዚህ አውሮፕላን መከስከስ ግን ጀቶቹ እጃቸው የለበትም። የፌዴራሉ ምርመራ ቢሮ ኤፍቢአይ፣ የአውሮፕላኑ የተሰረቀው ለሽብር ተግባር አይመስልም ብሏል። መንገደኛም አልነበረበትም። ዋይት ሀውስ እንዳስታወቀው ፕሬዚደንት ትራምፕ ስለ ድንገቱ ተነግሯቸው ሁኔታውን ሲከታተሉ ቆይተዋል። ቱርክ ወደ ዩናይትድ ስቴትስ በምትልካቸው ብረትና የብረት ውጤት አሉሚኒየም ላይ እጥፍ ቀረጥ እንዲጣልባት የተደረገውን ውሳኔ ዋይት ሀውስ ትናንት አርብ ማታ በአዋጅ አጽንቶታል። ጭማሪ ታሪፉ የፊታችን ሰኞ ተግባራዊ ይሆናል። የቱርክ ገንዘብ ሊራ ትናንት ከዚሁ ቀደም ብሎ የዩናይትድ ስቴትሱ ፕሬዝደንት ዶናልድ ትራምፕ ቀረጡ ይጨመራል ብለው ካስታወቁ በኋላ የኢንቨስተሮች አመኔታ በመዳከሙ የገንዘብ ገንዘቧ ዋጋ አሽቆልቁሎ አምሽቷል። በሳውዲ አረቢያ የሚመራው ወታደራዊ ህብረት ቢያንስ ሀምሳ ሰው ስለገደለው የአየር ጥቃት ምርመራ እናካሂዳለን ሲል ተናገረ። በጥቃቱ ከሞቱት መካከል የሚበዙት ልጆች መሆናቸው ሲታወቅ ሳውዲ መራሹ ህብረት በፊት ጥቃቱ ትክክለኛ ወታደራዊ እርምጃ ነው ሲል ሲማገት ቆይቷል። አቋሙን የቀየረው ታዲያ ዓለም አቀፉ ማህበረሰብ የሚሰነዝረው ነቀፋ እየተቀጣጠለ ከሄደ በኋላ ነው የተባበሩት መንግስታት ምክር ቤት ስለ አየር ጥቃቱ በነጻ አካል ምርመራ እንዲከፈትበት ጠይቋል። ዩናይትድ ስቴትስ ቨርጂኒያ ክፍለ ሀገር ሻርለትስቪል ከተማ ባለፈው አመት ሁከት በተቀሰቀሰበት የነጭ ብሔረተኞች ሰልፍ አንደኛ አመት መታሰቢያ ምክንያት በማድረግ ለነገ እሁድ ለታቀደው ሰልፍ የመዲናዋ ዋሽንግተንና የአጎራባች ቨርጂኒያ ግዛት ባለስልጣናት እየተሰናዱ ናቸው። ፕሬዚደንት ዶናልድ ትራምፕ የአንድነት ተማጽኖ እያሰሙ ናቸው። ፕሬዚደንቱ ኒውጀርሲ ከሚገኘው የጎልፍ ስፖርት መዝናኛቸው በለቀቁት የትዊተር መልእክት እንደ ሀገር አንድ መሆን ይገባናል። ማናቸውንም አይነት የዘረኝነትና የሁከት ተግባር አወግዛለሁ ብለዋል። የሕዳጣንን ኑሮ እንዲሻሻል ስታገል የቆየው ሰው ነኝ። አሁንም ለአሜሪካውያን ሁሉ መታገሌን አላቆምም ብለዋል ፕሬዚደንቱ። ፕሬዚደንቱ በአምናው የሻርለትስቪሉ ሰልፍ ላይ ሲናገሩ ከሁለቱም ወገኖች በኩል ጥሩ የሆኑ ሰዎች አሉ ማለታቸው ከባድ ነቀፋ አስነስቶባቸው እንደነበረ የሚዘነጋ አይደለም። የዋሽንግተን ከተማ ከንቲባ ሞሪል ባውዘር ነገ በዋይት ሀውስ ትይዩ በሚገኘው በላፋየት አደባባይ ለታቀደው ሰልፍ የአስቸኳይ ጥበቃ ተጠናክሮ እንዲዘጋጅ ትዕዛዝ መስጠታቸውን ትናንትና አስታውቀዋል። ተቃዋሚ ሰልፎች እዚያው አደባባ አደባባይ ላይ ለመሰባሰብ ፈቃድ አግኝተዋል። የቨርጂኒያ አገረ ገዢ ራልፍ ኖርተም እና የሻርለትስቪል ከተማ ባለስልጣናት በከተማዋና በሌሎችም የሰሜን ቨርጂኒያ አካባቢዎች ከትናንት አርብ እስከ ነገ እሁድ የሚዘልቅ አስቸኳይ ጊዜ መደንገጋቸው ታውቋል። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ነበሩ። መግቢያው ላይ ወዳል ነው የባህር ዳሩ ዘገባ ስንሻገር የሁሉም ኢትዮጵያ ሕዝቦች መብትን ለማክበር የሚያስችል ስርዓት ለመገንባት የአማራና የኦሮሞ ሕዝቦች ኃላፊነት ነው ሲል የኦሮሞ ሚዲያ ኔትወርክ ስራ አስፈጻሚና የፖለቲካ አቀንቃኝ ጃዋር መሐመድ ተናግረዋል። ጃዋር ትናንት በባህር ዳር ውስጥ ያደረገውን ንግግር በስፍራው ተገኝታ የዘገበችው አዲሷ የቪኦኤ ዘጋቢ አስቴር ምስጋናው ዝርዝሩን አድርሳናለች። የኦሮሞ ሚዲያ ኔትወርክ ባለቤትና ዋና ስራ አስኪያጅ የሚመራው ከፍተኛ የስራ ኃላፊዎች ቡድን በባህር ዳር ከተማ የተገኘው የክልሉ መንግስት ባደረገው ጥሪ መሰረት መሆኑን አቶ ጀዋር ተናግሯል። ቡድኑ ባህር ዳር ከተማ ሲገባ የክልሉ ኮሚኒኬሽን ጉዳዮች ዋና ዳይሬክተር አቶ ንጉሱ ጥላሁንን ጨምሮ ታላላቅ የክልሉ አመራሮች አቀባበል አድርገውላቸዋል። በዚህ ወቅት አቶ ጀዋር የመጡበትን ዓላማ ሲገልጽ አሁን በሀገራችን የመጣው ለውጥ የአማራና የኦሮሞ ወጣቶች የትግል ውጤት ነው። ከእነርሱ ጎን ለጎን ደግሞ ሀገርን ከመበታተን የታደጉ የብአዴንና የሆዲድ አመራሮች ናቸው። ታዲያ አሁን የታየው የሰላምና የዲሞክራሲ ጭላንጭ ለማጎልበት በሁለቱ ህዝቦች መካከል ያለው ትስስር ማጠናከር ቀዳሚ ጉዳይ ነው። በመሆኑም ከአማራ ወጣቶች፣ ምሁራንና ከአመራሩ ጋር ጠንካራ ትስስር ለመፍጠር ነው ብለዋል። በዚህ መሰረት በባህር ዳር ከተማ ከ200 በላይ ከሆኑ የህብረተሰብ ክፍሎች ጋር ሰፊ ውይይት አካሂዷል። በውይይቱ ላይ አቶ ጀዋር እንደተናገረው የአማራና የኦሮሞ ህዝቦች አንድነት መጠናከር የሁሉም የኢትዮጵያ ህዝቦችን መብት ሊያስከብር የሚችል ስርዓት ለመፍጠር ያስችላል ብሏል። ኦሮሞና አማራ እሳትና ጭር ሲባል ውሃ ማርከብከብ ጀመር። እሳትና ጭር ብሎ ከዛ አዳልጧቸው ወደቁ ሰዎቹ። ተባብረን አንባገነናዊ ስርዓትን መጣል እንደምንችል አረጋግጠናል። ቻሌንጁ አሁን ባለፈው ስናገር ነበረ። ትልቁ ቻሌንጅ አሁን ተባብረን ሁለታችን አንደኛ ለሁሉም ኢትዮጵያ ህዝብ የሚሆን ፖለቲካዊ ስርዓት መገንባት እንችላለን ወይ? የሁሉን ብሔሮች፣ የሁሉን ህዝቦች መብት ሊያስከብር የሚችል ሊያስተባብር የሚችል ፖለቲካዊ ኢኮኖሚያዊ ስርዓት፣ ፍትህ ያለው ዲሞክራሲ ያለው ስርዓት መገንባት እንችላለን ወይ? ትልቁ ኃላፊነት በሁለቱ ህዝቦች ላይ ይቃላል። እዚህ ላይ አይ ቲንክ ጠንክሮ መስራት ያስፈልጋል። ወደፊትም እንግዲህ በስፋት ውይይት የምናደርገው ይሆናል። በውይይቱ ላይ የተሳተፉ የህብረተሰብ ክፍሎች የተለያዩ ጥያቄዎችን ያነሱ ሲሆን ስለ ህገ መንግስት፣ ስለ መፈናቀል፣ የኦህዴድ የበላይነት የሚመስል ነገር መታየት፣ የማንነት ጥያቄ ጎልተው ተነስተዋል። ለእነዚህ ጥያቄዎች አቶ ጀዋር መልስ ሰጥቷል። አማራና ኦሮሞ ህገ መንግስት ይፃፍ እያልኩ አይደለም። ሁሉም ኢትዮጵያ ውስጥ ያለ ይመለከተኛል የሚል ብሄር አንድ ላይ ተሰብስቦ ጉዞአችንን ለመጀመር ህገ መንግስቱ እንደገና መጻፍ አለበት ብዬ አምናለሁ። የጉዞ መጀመሪያ ህገ መንግስቱ ነው እና አንድ ሰነድ የሚያግባባን ሰነድ ሊኖር ይገባል። ሂደቱ ልክ አይደለም፣ አማራ አልተወከለም። ስለዚህ እኔም ህገ መንግስቱ እንደ አንድ የአማራ ወጣት አይወክለኝም። ነው አሁን መደራደር ያለብን እንደኔ እንደኔ የምርጫ ህጉና ምርጫ አስተዳደሩ ላይ ነው። ምርጫ ካደረግን በኋላ በህዝብ የተመረጡ እንደራሴዎች በሚያደርጉት ድርድርና ውይይት መሻሻል ያለበት ነገር ሊሻሻል ይችላል። ዛሬ ግን አሁን ባለው ሁኔታ መንግስት አርቲክል መቀየር ግን ብዙ ፕሮሰስ እንዳይቀየር አድርገው ስለጻፉት ምክንያቱም የ50 ዓመት ለመግዛት ስላለ ሀሰቡ ለ50 ዓመት እንዳይቀየር አድርገው ነው የጻፉት። መጀመሪያ ወደ መርቻ ህዝባችን፣ የወረዳችን፣ የክልላችን፣ የቀበሌያችን ህዝብ ተወዳድረን ፖሊሲያችን አቀርበንለት እናሸንፍና ከወከለን በኋላ አዲስ አበባ እንሰብሰብና ተደራድረን ተከራግረን ተፋይተን ለሁላችንም የሚሆን ስርዓት ህግ እና ህግጋት ማውጣት እንችላለን። ከህወሀት የበላይነት ወደ ኦህዴድ የበላይነት እየመጣን አይመስልም ወይ? የህወሀት የበላይነት ወደ ኦፒዲዮ የበላይነት ሊሸጋገር ነው ወይ? ጥሩ ጥያቄ ጠይቁ፣ ተከታተሉ። እኔ ጋራንቲ አልሰጣችሁ፣ እኔ ጋራንቲ አልሰጣችሁ። አይሆንምም አልልም፣ ምክንያቱም ጎበዝ፣ አንድ ሰው ስልጣን ከተቆናጠጠ ሉጋምና አለንጋ ከሌለ አ አሳምሮ ነው አምባገነን የሚሆነው። አምባገነን ሲሆን ደግሞ የራሱን ቡድን ይዞ ነው አምባገነን የሚሆነው። ይህ እንዳይሆን ከተፈለገ ከአሁኑኑ ይሄ ጥያቄ መነሳት። የዲሞክራሲ ስርዓት ካልመጣ በኦሮሞ ሕዝብ ስም አምባገነናዊ ስርዓት ይመጣል። ትናንትናም የዲሞክራሲ ስርዓት ካልመጣ የትግራይ ሕዝብ ልጆቹን አስጨፍጨፎ ስንት ጊዜ ታግሎ መጣ። በሱ ስም አምባገነናዊ ስርዓት ፍራአት ተመጣ 27 አመት ትግራይ ዞር ብለው ያላዩ ሰዎች በአምባገነናዊ ስርዓት ሌላውን ህዝብ ሲጨፈጨፉ በእኛና በትግራይ ህዝብ መካከል ቀዳዳና ልዩነት እንዲፈጠር ሲሰሩበት ቆዩ። የእኛ ዋስትና የወደ የበላይነት የባደ የበላይነት እንዳይመጣ ዋስትናችን ዲሞክራሲያዊ ተቋማትን መገንባት የሚመጣው መንግስት በዲሞክራሲ ስርዓት ውስጥ ተመርጦ መጥቶ ስልጣንም ደግሞ በድርድር በኔጎሽሽን በአላየንስ የሚገነባበት ስናደርግ ብቻ ነው። በዚህ ላይ ነው እኔ ከእናንተ ጋር የምታገለው። ሌላው ማንነት በተመለከተ ማንነት በተመለከተ በኢትዮጵያ ብዙ ጥያቄዎች አሉ። በእኛ ለምሳሌ ብናይ ወልቃይት ጠገዴ፣ ራያም ይህን ጥያቄዎች ሊመለሱ አልቻሉም። እርሶ እንዴት ቢሆን ነው የተሻለ የሚሉት? ይህም ጉዳይ ማንነት በተመለከተ በሌሎቹም አሉ። በደቡብ ጥያቄዎች አሉ። በኦሮሚያም ጥያቄዎች ይኖራሉ። እነዚህ ነገሮች ምንድን ነው መቋጫ ሊኖረው ይችላል ብለው የሚያስቡት እኔ ወልቃይት የትግራይ ይሁን የአማራ ይሁን በእርግጠኝነት ማቀው ነገር የለም። ግን ማቀውና ከእናንተ ጎን ተሰልፌ የምታገለሉበት ጉዳይ አለ። ህገ መንግስታዊ በሆነ ፍትሐዊ በሆነ ሰላማዊ በሆነ ድርድርና ውይይት ሊፈታ ይገባል እንጂ በጠመንጃ ኖ ኖ ኖ አንተ ከዚህ ክልል ነህ ብሎ ለማፈን የሚሞከረውን ድርጊት እቃወመዋል። ትክክል አይደለም። እኔም እንደገባኝ የወልቃይ ኮሚቴ ጥያቄ በግድ ወስደን ከአማራ እንቀላቅል አይደለም። ያማ ቢሆን ኖሮ እኮ ኮሎኔሎች ናቸው፣ ጠመንጃ ይዘው ጫካ ይገቡ ነበረ። ጠመንጃ ቁጭ አድርገው ዩኒፎርም አውልቀው ህገ መንግስቱን ይዘው ወደ ፌዴሬሽን ሲሄዱ ማሰር ፍጹም አምባገነናዊና ሰይጣናዊ አሰራር። የክልሉ ኮሚኒኬሽን ጉዳዮች ዋና ዳይሬክተር አቶ ንጉሱ ጥላሁን በበኩላቸው ስለ ፌዴራሊዝም ስርዓትና አማራነት እየተነሳ ላለው ስጋት አስተያየታቸውን ሰጠዋል። ሁላችን የምንጋራው የምናቀነቅነው ይሄ ነው። ፌዴራል ስርዓቱ ውስጥ የአማራ ህዝብ ተጠቃሚነት መረጋገጥ አለበት። አማራነት እውን መሆን አለበት፣ መረጋገጥ አለበት እንጂ የአማራ ህዝብ ለፌዴራል ስርዓቱ ስጋት ሊሆንም አይችልም አይደለምም። ትግሉም የፌዴራል ስርዓቱን የማፍረስ አይደለም። ውይይቱ ከተጠናቀቀ በኋላ አስተያየታቸውን ለአሜሪካ ድምፅ የሰጡ ወጣቶችም ነበሩ። የአንድ ወገን የበላይነትን ለማስቆም ያደረግነውን ያክል አሁን መረባረብ ያለብን ግንባታው ላይ ነው። ግንባታውም ወጣቱ ላይ መሰራት እንዳለበት ይታየኛል። ስለዚህ አገር ግንባታ በአንድ ሰው ብቻ የሚካሄድ አለመሆኑና የሁለቱን ህዝቦች ትስስር ለማጠናከር በዚህ መልኩ መቀጠል ያለበት ይመስለኛል። ከተገኙት ከሁለት መቶ በላይ የሚበልጡ የህብረተሰብ ክፍሎች ውስጥ የወልቃይት ማንነት ጥያቄ ኮሚቴ አባል ኮሎኔል ደመቀ ዘውዴ የማህበራዊ ሚዲያ አቀንቃኞችና ሌሎች የዩኒቨርሲቲ መምህራን ይገኙበታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ወደ ቀጣይ ቅንብሮች እንሸጋገራለን። በኢትዮጵያ አዲስ የተጀመረውን የለውጥ እንቅስቃሴ በመደገፍ ወደ ሀገር ቤት ተመልሰው በሰላማዊ መንገድ ለመሳተፍ መወሰናቸውን በርካታ ተቃዋሚ ፖለቲካ ፓርቲዎችና የትጥቅ ትግል ሲያካሂዱ የቆዩ ድርጅቶች እያስታወቁ ናቸው። አንድ ሁለቱን አነጋግሬአለሁ። መግለጫዎቻቸውንም አግኝቻለሁ። በቅድሚያ ያነጋገርኳቸው የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ አንድነት ቃል አቀባያቸውን አቶ ሰለሞን ገብረስላሴን ነው። ድርጅቱ ባለፉት አርባ አራት ዓመታት በህቡ ሲንቀሳቀስ ቆይቶ አሁን ለምን ይህን እርምጃ እንደወሰደ በማብራራት ይጀምራሉ። በጣም ጥሩ። አሁን መቼም አብዛኛው አድማጮቻችሁ እንደሚያውቁት አዲስ የፖለቲካ ሁኔታ ተፈጥሯል። ከክቡር ጠቅላይ ሚኒስትር አብይ አህመድ ወደ ኃላፊነት መምጣት ጋር ተያይዞ መሰረታዊ የምንላቸው ለውጦች እና ተስፋዎችም ከዚህ ጋር ተያይዘው እየተካሄዱ ያሉበት ሁኔታ ስለሆነ እስካሁን በሁለት መንግስታት የደረሰብን አፈና ያበቃበትን ሁኔታ እየተመለከትንበት ጉዳይ በመሆኑ ጉባኤያችንን አድርገን ስምንተኛ ጉባኤያችን በቅርቡ ባለፈው ወር አድርገን ያለው ሁኔታ ይፋና ህጋዊ እና ሰላማዊ ትግል ለማድረግ የሚያስችል ነው። ተስፋ ሰጪ ሁኔታዎች አሉ። እኛም እዛ ውስጥ የድርሻችንን የታገልንባቸውን መፈክሮችና ዓላማዎች ለማስፈጸም አብረን መርዳት እና ከህዝባችን ጎን መቆም አለብን ብለን የወሰንበት ሁኔታ ነው። ኢህአፓ ግራ ዘመም ፖለቲካ እንደሚያራምድ ግልጽ አድርጓል። አሁን ካለው የመንግስት ፖሊሲ ጋር እናንተ የምታራምዱት የኮሚኒዝም ስርዓት ምን ያህል ይተጋገዛላችሁ? ሰለሞን፣ በእውነቱ የኮሚኒዝም ስርዓት የሚለው ትክክል አይደለም። ግራዘመም ማለት ኮሚኒስት ማለት አይደለም። ግራዘመም ማለት በተለይም በእኛ ትርጓሜ ሶሻል ዴሞክራሲ የተባለውን ፍልስፍና ተፈጻሚ ማድረግ ነው። ይሄ ምን ማለት ነው ስንል በዲሞክራሲው በኩል በሚገባ የግለሰብ መብቶችን ሰብአዊና ዴሞክራሲያዊ መብቶችን የምንቀበልበት ሁኔታ የመናገር፣ የመጻፍ፣ የመደራጀት ተግባራዊ እንዲሆነ የምንታገልበት ሁኔታ ነው። ሶሻል ደግሞ በሚለው በመጀመሪያ ክፍሉ ደግሞ ስናይ ፍትህ፣ ማህበራዊ ፍትህ ያለበት ህብረተሰብ እንዲሆን በተለይም ሀገራችን ከመቶ በላይ ጀምሮ የድሆች ብዛት በዚህ የሚገመት በመሆኑ ወጣቶች ስራ አጥ ናቸው። በድርቅ የሚጎዳ ህዝብ ብዙ ነው። የተፈናቀለ ህዝብ አሁን ደግሞ ባለው የፖለቲካ ሁኔታ በጣም በርካታ ነው። ሁለት ምግብ እንኳን በልቶ በቀን ለመኖር የሚችለው የህዝባችን ክፍል አነስተኛ ነው እና ማህበራዊ ፍትህ የምንለው ሶሻል ዴሞክራሲ እነዚህን ሁኔታዎች በመንግስት ፖሊሲ ላይ ተጽዕኖ በማሳደር ውይይት በማድረግ፣ መንግስታዊ ያልሆኑ ድርጅቶችን እና ሌሎችም ተመሳሳይ ከኛ ጋር አላማ ያላቸውን ፖለቲካ ድርጅቶችን በመያዝ መንግስት እነዚህን የተረሱ ክፍሎች ድምፅ የሌላቸው ክፍሎች የተጎዱ ክፍሎች ግን ዜጎቻችንን እንዲያስታውስና በፖሊሲው ለእነሱ ቅድሚያ እንዲሰጥ የምንገፋበት ስርዓት ነው ይሄ ነው መልካም ኢህአፓ አንድ ነው እርሱም ድርጅቱ ለሁለት ከተከፈለ በኋላ በፍርድ ቤት ሙሉ እውቅና የተሰጠው አንድነት የሚል ተቀጥያ የሌለው ኢህአፓ ነው ይላል ሌላው ከእናንተ የተለየው ድርጅት ይሄ ጉዳይ ደግሞ እንደሚያውቁት ዲያስፖራውን ላለፉት በርካታ ዓመታት በስፋት ሲያነጋገር ቆይቷል አንጋፋው ኢሕአፓ ሌሎችን ማስተማርና መምከር የሚችል የፖለቲካ ፓርቲ ራሱ ተከፋፍሎ እንዴት ነው ከሌሎች ጋር በአንድነት መስራት ይችላል የሚል ጥያቄም ያነሳሉ። የትኛውንም የሚቋቋም ኅብረት እኔ ካልመራሁት ይፍረስ ትላላችሁ እየተባለ ይነገራል። አቶ ሰለሞን ይህን እዚህ ላይ ልተውና እውነት ነው በተከፈለው ፓርቲ መካከል የተጀመረ እርቅ የማውረድ ጥረት አለ? ካለስ ምን ደረጃ ላይ ይገኛል? አዎ የመጀመሪያዋን አቶ ሰለሞን ስ ልምዘዝን እና እሷን ልመልስ ና ወደ ትልቁ ጥያቄ ሄዳለሁ። መልካም ህብረቶችን በመፍጠርና በማደራጀት እንዲያውም ያፓ ሊመሰገን የሚገባው ድርጅት ነው ብለን እናምናለን። ህዋህት ስልጣን ይዞ ከሻእቢያ ጋር አብሮ ኦነግን ጨምሮ በለንደን ኮንፈረንስ በገባበትና ለሀገራችን ጠበቃና ተናጋሪ በጠፋበት ወቅት ታላቅ ድምፅ ሆኖ አስተባብሮ ከሌሎች ኃይሎች ከመኢሶን ጋር በወቅቱ ከነበሩት ከሌሎች ድርጅቶች ጋር በመተባበር ከማህበራዊ ስብስቦች ሁሉ ጋር ያፓ የኢትዮጵያ ዴሞክራሲ ኃይሎች ቅንጅት የሚባል ሰብስቦ ትግል ያደረገበት ዴሞክራሲያዊ ሽግግር እንዲደረግ ፍሬ ያላሳየ ዛሬ ገና ፍሬ የሚያሳይ ከሀያ ሰባት ዓመት በኋላ ከፍተኛ መራራ ትግል አድርጓል። በእውነቱ ትክክለኛ አይደለም ያፈርሷል የሚባለው ከዛም ቀጥሎ ደግሞ በሺ ዘጠኝ መቶ ዘጠና ሰባት በተደረገው ምርጫ ከሁለቱ አንጋፋ ድርጅቶች ከቅንጅት እና ከህብረት ህብረት ከሚባለው ጋር አገር ቤት ካሉ ጋር በጋራ አብሮ ለውጥ እንዲመጣ አሁንም በሰላማዊ መንገድ ሽግግር እንዲደረግ አሁንም ያልተሳካ ሙከራ አድርጓል። ብዙ መስዋዕትነት ከፍሏል እና ያፋ ያፈርሳል የሚለው በጣም መሰረታዊ ስህተት ነው። ማስረጃም የሌለበት ነው። እንዲሁ አንዳንድ ጊዜ ይባላል። ይህም ደግሞ ተደርግም ከህወሓትም ጋር ተያይዞ እና ሌሎችም ተዳማሪ ኃይሎች በሚሰጡት መሰረታዊ ፕሮፓጋንዳ ነው። በመካከላችን የተፈጠረውን እንደተባለው በጣም የሚያሳዝን ሁኔታ ነው። ባለፉት አስር ዓመታት ይሄ ክፍፍል ሆኗል። በጣም አዝነናል እና ይሄ ሁኔታ እንዲለወጥም ተከታታይ ጥረቶች አድርገናል። እንደተባለውም እኛ ሳንሰባሰብ እኛ በጋራ በአንድ ሳንቆም ሌሎችኑ ተሰባሰቡ ማለት አስቸጋሪ ስለሆነና አዳማጩም ለመስማት የሚቸገርበት ሁኔታ ስለሆነ ይሄ እንዲለወጥ እስቲ እንመካከር ያጠፋም ካለ ጥፋቱን አምኖ አብረን በጋራ እንቁም ብለን ወደ ስድስት ጊዜ ያህል ሽማግሌዎችን ቋሚ ምስክርነት ሊሰጡ የሚችሉ እየላክን እስካሁን የተደረጉ ሙከራዎች አልተሳኩም። ከዚህ በመነሳት ስምንተኛ ጉባኤያችንን አሁን ባለፈው ሰኔ ወር መጨረሻ ስናደርግ ለህዝብ በበተን ነው የጉባኤ ውሳኔ መግለጫዎች፣ ስድስተኛው ነጥብ ይሄንን የሚመለከት ነው። ይሄውም የሚለው ጉባኤው በአንድ እንድንቆም በጋራ እንድሁን እንድንሆን ደብዳቤ እንዲጻፍላቸው ወስኗል። በተባለው መሰረት ደብዳቤ ጽፍንላቸው መልሱን እየጠበቅን ነው። ቸር ወሬ እንሰማለን ብለን እንጠብቃለን። ትግሉም ሰፊ ስለሆነ እንተጋገዛለን፣ አብረን እንቆማለን ብለን ከፍተኛ ተስፋ አለን። አቶ ሰለሞን ገብረስላሴ የሀፓ አንድነት ቃል አቀባይ ለሰጡኝ ማብራሪያ በጣም አመሰግናለሁ። እኔም አመሰግናለሁ አቶ ሰለሞን ይሄድ ለድርጅታችን ስለተፈጠረው። አድማጮች፣ የሀፓ አንድነት ብቻ ሳይሆን ሌሎችን በርካቶች ወደ ሀገር ለመግባት ወስነው በዝግጅት ላይ መሆናቸውን እየተናገሩ ነው። በውጭ ያለው የመላው አማራ ህዝብ ድርጅት መአህድ አንዱ ነው። ቃል አቀባዩን አቶ ታደሰ ከበደን ከአሪዞና ደውዬ አግኝቻቸዋለሁ። መላው አማራ ህዝብ ድርጅት ኢትዮጵያ ውስጥ ካለው በምን ይለያል? ወይስ አንድ ናችሁ? አመሰግናለሁ ቪኦኤ ለሰጣችሁ እንድትል። መጀመሪያም አገር ቤት ያለውና በዚህ በውጭ ያለው የመላው አማራ ህዝብ ድርጅት ምንም አይነት ልዩነት የለውም። የጂኦግራፊ ልዩነት ካልሆነ በስተቀር በአስተሳሰብ አንድ ነው። ፕሮፌሰር አስራት የመሰረቱት መላው አማራ ህዝብ ድርጅት በመያድ በተቀየረ ጊዜ በተለያየ መልኩ የመላው አማራ ህዝብ ድርጅት ተከታዮች አጋጣሚ ሆኖ መሰባሰብ አልቻሉም ነበረ እና አሁን የተቋቋመው ውጭ ያለው ያንን የፕሮፌሰር አስራት እደጋፊ ለማስቀጠል ስለተቋቋመ ከዛ ጊዜ ጀምሮ ይኸው አብረን እየሰራን ያለ ነው። አገር ቤትም ያሉ የመሀድ አባላቶች ይሄንኑ ነገር ይደግፋሉ እና የጂኦግራፊ ልዩነት ካልሆነ በስተቀር ብዙም ልዩነት የለ ነው። አገር ውስጥ ገብቶ ለመስራት ከውሳኔ ያበቃችሁ ምንድን ነው ምንድን ነው? በፊትም በህቡዕ የተለያዩ ድርጅቶች ይሰሩ ነበረ፣ ዳቅማይ መሀድን ጨምሮ ማለት ነው። በዛም ውስጥ ነበርኩኝ እና የህቡ ጉዳይ አሁን ክሪቲካል የሆነ ወይም አስቸጋሪ ስለነበረ በመንግስት በኩል የተፈቀደው ፈቃድ ሁላችንንም ይመለከታል። አቅም ያለው ሰው እና ጉልበት ያለው ሰው ወይም እውቀት ያለው ሰው መጥቶ መሳተፍ ይችላል የሚል ክቡር ጠቅላይ ሚኒስትሩ ዶክተር አብይ አህመድ የተላለፈውን መልእክት በመቀበል እኛም ደግሞ ለዚህ ህዝብ እንሰራለን ካል ህቡያን ከምንቸገር ራሳችንም እዛ ውስጥ ከምንጠላለፍ እንዲህ አይነት ነጻነት ሲኖር የአማራው ህዝብ ደግሞ በዚህ ነገር ምንም ችግር ስለሌለበት በጋራ ለኢትዮጵያ ወይም ለሀገራችን አስቀድመንም ደግሞ ለህዝባችን ለአማራ ህዝብ ጥቅም የሚቆም ድርጅት በሀገር ውስጥ ገብተን እንድንሰራ በተሰጠው ፈቃድ መሰረት ሁላችንም ወደዛ ገብተን እንድንሰራ ነው ማለት ነው። ከገባችሁስ በኋላ ሀገር ውስጥ ከሚንቀሳቀሱ ሌሎች የአማራው ድርጅቶች ጋር አንድነት ፈጥሮ ለመስራት እቅድ አላችሁ? መጀመሪያ ደረጃ ቅድሚያ የሚሰጠው እሱ ነው። አገር ቤት ካሉ የአማራ ድርጅቶች ጋር፣ ከሌሎችም ድርጅቶች መሰል ወይም ደግሞ አጋር ከሆኑ ድርጅቶች ጋር ሳይሆን ተቀናቃኝ ከሆነም ድርጅቶችም ጋር ክብለን ተብለው ከሚታሰቡት ጋራ በቀደም ተከተሉ እንሰራለን። ምንም የሚያውቀን የሚያስቸግረን ነገር የለም። ይሄ የሀገር ሉዓላዊነት ነው። እንደገናም ደግሞ የህዝብ ችግር ነው። የህዝብን ችግር ለመፍታት ደግሞ መመካከር እና መነጋገር ዲያሎግ ማድረግ ስለሚያስፈልግ በዛ መልኩ የግድ እንነጋገራለን። የመጀመሪያ ስራችንም የሚሆነው እሱ ነው ማለት ነው። አቶ ታደሰ ከበደ የመላው አማራ ህዝብ ድርጅት የህዝብ ግንኙነት ኃላፊ ለሰጡ ማብራሪያ በጣም አመሰግናለሁ። አመሰግናለሁ። ቪኦኤ፣ ጤና ይስጥልኝ አድማጮች። ሁሉንም ተወካዮች አግኝተን ብናነጋግር ደስ ባለን ነበር። ከመግለጫዎቻቸው ጥቂቱን ወስደን ለማቅረብ የተገደድነው በተሰጡን የስልክ ቁጥሮች ደውለን የሚያነጋግረን በማጣታችን መሆኑን መግለጽ እንወዳለን። በተለይ ለኢትዮጵያ ህዝብ አርበኞች ግንባር ዘብ ወደ ጀርመን ደውለን መልእክትም አኑረን እንደነበር ለማሳወቅ እንፈልጋለን። ከትጥቅ ትግል ወደ ሰላማዊ ኑሮ የተመለሱ አባትና ልጃቸው ወጡ። የኢትዮጵያ መንግሥትና በውጭ አገር የሚኖሩ ተቃዋሚዎች ልዩነቶቻቸውን አቻችለው አብረው ለሀገር ብልጽግና፣ ለዲሞክራሲ ሥርዓት ግንባታና ሀገራዊ ሰላምና ዕርቅ ለማምጣት መስማማታቸውን ተከትሎ ከዚህ ቀደም የኢትዮጵያን መንግሥት በመተቸት በመቃወም አልፎም የትጥቅ ትግል ሲያካሂዱ የነበሩ ወደ አዲስ አበባ መመለስ ጀምረዋል። ከወጣት እስከ ጎልማሳ ከተለያዩ የፖለቲካና የማኅበራዊ ለውጥ እንቅስቃሴ መሪዎች ወደ ሀገራቸው ከመግባታቸው በፊት ያለፈውን ታሪካቸውን ተስፋቸውንና የወደፊት እቅዶቻቸውን እየጠየቅን ነው። የአርበኞች ግንቦት ሰባት አመራር ኤፍሬም ማዴቦ የአስራ አንደኛ ክፍል ተማሪ ልጃቸውን ቢንያምን ትተው ወደ ኤርትራ ለትግል ሲገቡ የቢንያም ድጋፍ ነበራቸው። ዛሬ ቢንያም አባቱን ይጠይቃል፣ የፖለቲካ ተሳትፏቸውን፣ የአባቱ የፖለቲካ ትግል በቤተሰቡ ላይ ያሳደረውን ሁሉ አንስተው ይወያያሉ። በዚህ የአባትና ልጅ ወግ እነሆ። ሰላም፣ ስሜ ቢንያም ነው። ዛሬ ከአባቴ ጋር እኔ። የአባት ስሜ ኤፍሬም አዲሁ ነው። The rest of this interview I'm going to be doing in English because I'm more comfortable in that language. ቃለምልልሳችን እኔ የምናደርገው በእንግሊዝኛ ነው ምክንያቱም ሀሳቤን በተሻለ ለመግለጽ ስለሚያስችለኝ። አባቴ፣ ለአንተ አንዳንድ ጥያቄዎች አሉ። በቅድሚያ እስኪ ስለ ራስህ ትንሽ ንገረን፣ ወደ ዋናው ጉዳይ ከመግባታችን በፊት ይርጋለም ውስጥ ነው ታውቃለህ። ሲዳሞ ክፍለ ሀገር ዋና ከተማ ነበር ያኔ። ይርጋለም ነው የተወለደው። ሁለት ወሬ ሲሆን አባባና ጥዬ በስራ ምክንያት ተከይረው ወደ ሻሸመኔ አካባቢ አይተሃል፣ ኩየራ ሲሄዱ ሁለት ወሬ ኩየራ ገባሁኝ። ኩየራ እስከ አራተኛ ክፍል ድረስ ተማርኩኝ። ከዛ አባባ ወደ ወደ አዋሳ ቦታ ነበረው መሬት ነበረው። ወደ አዋሳ ለመሄድ ወሰነ። ወደ አዋሳ ለመሄድ ሲወስን እኔም መጀመሪያ እኛ የመጀመሪያዎቹ መሰረት አልነበረም። መሰረት መሰረት እሱ መልስ ያለ ነው ሙሉ ሙሉ በጣም ትንሽ ነበረች። እስከ ሙሉ ድረስ ያለ ነው። ወደ አዋሳ መጣን። አዋሳ መጥቼ ኮምቦኒ ስኩል ሄዳል። እሱን ማይታል አዋሳ ኮምቦኒ ስኩል አምስተኛ ክፍል ተማሪ መሆን ጀመርኩኝ። የአዋሳ ልጅ መባሪ ጀመርኩት ያኔ ነው። እስከ ስምንተኛ ክፍል ድረስ ኮምቦኒ ተማርኩኝ። ኮምቦኒ ከተማርኩ በኋላ ስምንተኛ ክፍል ሳልፍ የሚገርምን አዋሳ ዘጠነኛ ክፍል ይኑር አይኑር አናውቅም። እኔ ስምንተኛ ክፍል እያለሁ አዋሳ ዘጠነኛ ክፍል አልነበረም። ስለዚህ አባባ ይርጋልም ወይስ ደብረዘይት የሚል ምርጫ ነበረው እና የጠቃላ አባባ የመካሪሱስ ሲዳሞ ክፍለ ሀገር ውስጥ መካሪሶች ሲሄዱ ከመስራቾቹ አንዱ ነው። ስለዚህ ደብረዘይት በጣም ቆንጆ ትምህርት ቤት አላቸው። ቦርዲንግ ስኩል ኢትዮጵያን ኢቫንጀሊካል ኮሌጅ ወይም የኢትዮጵያ ወንጌላዊት ኮሌጅ ሚባል ኮሌጅ እና ሀይ ስኩል ያለው በጣም ቆንጆ ትምህርት ቤት አለ። እዛ ሞከረልኝ። ተፈተናሉኝ አዋሳ ውስጥ የተወሰኑ ልጆች ተፈተንን። እኔ ብቻ አገኘሁኝ። ስኮላርሽፕ አግኝቼ ደብረ ዘይት መጀርካ ኮሌጅ የልኩኝ። ለመጀመሪያ ጊዜ ከብዙ ኢትዮጵያውያን ጋር መገናኘት የጀመርኩት ያኔ ነው። በፖለቲካ መልኩ ባይሆንም ኢትዮጵያን በደንብ ማወቅ የጀመርኩት ያኔ ነው። ምክንያቱም እዛ ትምህርት ቤት ከወለጋ አግኘት ልጆች አሉ፣ ከደቡብ ከባ ከምስራቅ፣ ከሐረር፣ ከድሬዳዋ አግኘት ልጆች አሉ፣ ከሲዳሞ ከየአካባቢው ከኤርትራ ከትግራይ ከወሎ ከጎንደር ከየአካባቢ የሚወጡ ልጆች ነበሩ ና የየራሳቸው እይታ አላቸው እና ከትንሹ ሐዋሳ ወጥቼ ትልቅ ዓለም ውስጥ መግባት የጀመርኩት ያኔ ነው። ዘመናዊ ቴሌቪዥን ያየሁት ይ አንተ ቴሌቪዥን ያየ ነው ያደግኩት እኔ ዘጠነኛ ክፍል ገብቼ ቴሌቪዥን ለመጀመሪያ ጊዜ ያየሁት እዛ ትምህርት ቤት ውስጥ ነው። አዲስ አበባንም ለመጀመሪያ ጊዜ ያየሁት በነገራችን ላይ ያኔ ነው። ዘጠነኛ ክፍል ከገባ በኋላ ነው እና ደብረዘይት ሁለት ዓመት ተማሩ አስረኛ ዘጠነኛና አስር እያ ክፍል ጨረስኩኝ። ሁለቱ ጨረስ በኋላ የአብዮቱ ፈነዳ። የእድገት በህብረት ዘመቻ የሚባል ነበረ። የዛ ዘመቻ ተሳታፊ ሆንኩኝ። ባይ ዘ ዌይ ሞጆ ነው የዘመትኩት። ሞጆ ና ማቂ ነበርኩ። እሱ ካለቀ በኋላ ተመልሼ እንደገና አዋሳ ሄድኩኝ። አስራ አንድ እያ ክፍል አዋሳ ተማርኩኝ። አስራ ሁለት እያ ክፍል ተመዝግቤ ወደ ህዳር አካባቢ ለማትሪክ ተመዝግቤ ህዳር አካባቢ ላይ ትምህርት ቆመ። ቤት ውስጥ አጥንቼ ማትሪክ አለፍኩኝ። ማትሪክ ካለፍኩ በኋላ አዲስ አበባ ዩኒቨርሲቲ ገባሁ። አዲስ አበባ ዩኒቨርሲቲ ገባሁ። አራት ኢኮኖሚክስ ላይ የተማርኩት አራት አመት ጨረስኩኝ። ተመረጥኩኝ ለተመረጥኩኝ ማዕከላዊ ፕላን ተመደብኩ። ማዕከላዊ ፕላን አስመራ ወሰደኝ። ወደ አስመራ ሄድኩኝ። አስመራ መጥቼ ለመጀመሪያ ጊዜ አስመራ ያየሁትም ያኔ ነው። አስመራ ከአምስት አመት ከሰራሁ በኋላ ከአስመራ ተቀይሬ አርሲ ሄድኩኝ። አርሲ ሄጄ አንድ አመት ከሰራሁ በኋላ አስመራ እያለሁ ስኮላርሽፕ አገኘሁ ሆላንድ ስኮላርሽፕ አገኘሁ የኛ ሰው አይደለም ብለው ከለከሉኝ። የእኛ ሰው አይደለም ማለት የፓርቲ ሰው አይደለም ማለት ነው። የሰፋ ሰው አይደለም ማለት ነው። ከለከሉኝ። ሁለተኛ እድል መጣልኝ ወደ ኢንግላንድ፣ አሁንም ተከለከልኩኝ። ከዛ አርሲ ሄጄ ተቀየርኩኝ። አርሲ አርሲ ሄጄ ለአውስትራሊያ ስኮላርሽፕ እንደገና እድል መጣልኝ። አሁንም እንደዛ ሆነ። የፓርቲ አባል አደለም ሚሆን። ደግሞ የፓርቲ አባል ከመሆን ሁሉም ነገር ይቅርብኝ ብዬ ወስኛለሁ። ልክ የአውስትራሊያ ስኮላርሽፕ ሲቀርብኝ፣ ተሹ በቅርቡ የሞተው ወንድሜ ባላጎትህ እሱ አሜሪካ ነበር። ከእሱ ጋር ተነጋገርኩና እኔ ኢትዮጵያ በቃ እችይ ከኢትዮጵያ መውጣት እፈልጋለሁ አልኩኝ። እሱም ረዳኝ። በቃ አልሽ ቀፍቼ በኢትዮጵያ በወያኔ በኩል ኬንያ ገባሁ። በአጠቃላይ ኬንያ አንድ አመት ብቻ ነው የቆየሁት። አንድ አመት ቆይቼ አሜሪካ ገባሁ። 1992 ማርች 6 ሐሙስ ወደ አርብ አጥቢያ አሜሪካ ገባሁ። እዚህ ዋሽንግተን ዲሲ አካባቢ የመቀመጥ ፍላጎት ነበረኝ። ግን ዋሽንግተን ዲሲ እያለሁ ብዙ ኢትዮጵያ ውስጥ ከኔ ጋር የሚማሩ ጓደኞቼ ጋር ተገናኘን። ሶስት ወር አካባቢ እንደሆነ እዚህ የመቀመጥ ፍላጎት አልነበረኝ። እኔ መማር ነው የሚፈልገው፣ ጓደኞች እንድሰራ ነው የሚፈልጉት። እኔ ከስትጋ ቤትበት ፍላጎት ነበረኝ። ስለዚህ ሮኖክ ቨርጂኒያ ጄ ከነተሹ ከተሹ ጋር መዞር ጀመር። ባይዘወይ ሮኖክ ቨርጂኒያ እያለሁ ነው ከአንተናት ጋር የተዋወቁት እኔ ዛ ሴድ እሷና እህቷ አዛ ነበሩ። ተገናኘን በጣም ኢትዮጵያዊ ይፈልጉ ነበር እነሱ። እኛም ኢትዮጵያዊ እፈልግ ነበር። እኛ እኛ ብቻ ነበር የመሰለን ኢትዮጵያዊ ተሹ ታየና እህት ሂሩት፣ እነሱም ሁለት እህትማማቶች፣ እነሱ ብቻ ይመስላቸው ነበር። እኔ አንድ ቸርች ውስጥ ተገናኘን። የአንተ መሰረት የሚጀምረው ከዛ ነው፣ ከሳቀጣው ከዛ ነው። እዚህ መጣሁ። እሷ እኔን ተገፋፋ ነበር ትፈልግ ነበር ወደዚህ መጣሁኝ። ጆርጅ ሜሰን ዩኒቨርሲቲ ገብቼ መማር ጀመርኩኝ። እሷም ከሮኖክ ተቀይራ እዚህ መጣች። ፌርፋክስ ካውንቲ መኖር ጀመርን። ለዚህ ነው አንድ ፌርፋክስ ካውንቲ፣ ፌርፋክስ ሆስፒታል የተወለቀ ወደዛ ነው። ኢቨንቹዋሊ የኢትዮጵያ እና የኤርትራ ጦርነት ይጀምራል እና ትህርቷ ይረታቃለህ። ያን ጊዜ መጥፎ ጊዜ ነበር በኢትዮጵያ እና በኤርትራ መካከል ነገር ደጋግሜ ነግሬያለሁ። መጥፎ ጊዜ ነበር እና ሰዎች እኔም እሷም ስሜታዊ ሆነን፣ እኔም ከኢትዮጵያ ምንም ነገር የለም ማለት ጀመርክ፣ እናትህም ከደርስላ ምንም ነገር የለም ማለት ጀመረ። ታታይ አቲ ከኢትዮጵያ ሊባረሩ ሲሉ በድንገት መጡ። እሳቸዋቸውን የተወለድከው እሳቸው እጅ ላይ ነው። እኔና እናትህን ያለን ልንቀጥል አንችልም። ልንጋባ የወሰንን ሰዎች ላለመጋባት እና ለአብሮ ላለመነብር ወሰንም። ከባድ ውሳኔ በእውነታችንም በኩል በዚህ የተነሳ ነው። በአብዛኛው ቨርጂኒያ ውስጥ አንተ ከኔ ጋር ያደከው፣ በእርግጥ ከእናትህ ጋርም ተለያይተህ ተላትልም ከዛ እኔ ቨርጂኒያ ስትመለውን ጀመርኩ እና ዲሲ ሙቭ አደረገች። በቃ ሁለት እስከ 2008 ያለው ታችን ይን አስቀድመህ ከእናቴና ቤተሰቧ ጋር አለመግባባት የተፈጠረው የኢትዮጵያና ኤርትራ ጦርነትን ተከትሎ ነው ስትለኝ ነበር እና በእርግጥ ሁኔታው እናንተን ብቻ ሳይሆን ሌሎች ቤተሰቦችንም እንደለያየ ረዳለሁ። አሁንም ቢሆን ጦርነቱ እና መለያየቱ የፈጠራቸው ችግሮች በቤተሰቦች መሀል ይታያሉ። ታዲያ ወደ ኤርትራ ለትግል ስትሄድ አንተ ጸረ ኤርትራዊ ነህ ብለው አላሰቡም? እናንተስ ኤርትራን እንዴት መረጣችሁ? ፕሬዚዳንት ኢሳያስ ለምን በእናንተ ላይ እምነት አሳደሩ? እናንተም ወደዛ ለምን ሄዳችሁ? መጀመሪያ ግንቦት ሰባት፣ እንደገባሁ በጣም በጣም ከተወያየ ታውቃለህ፣ ወደ ኤርትራ የመመለስ የመሄድ ውሳኔ እኔ ከግንቦት ሰባት ጋር የተያያዘ ነው። የኔ የራሴ ብቻ አይደለም የድርጅትም ውሳኔ ነው። ለመሄድ ስወስድ ግን ግንቦት ሰባት በኢትዮጵያና በኤርትራ መካከል ኤርትራ የኢትዮጵያ አካል ሆና እያለ ኤርትራ ሪጅን በነበረችበት ጊዜ ከኢትዮጵያ ጋር ያለው ሁኔታ ለምን እንደተፈጠረ የኤርትራ ሕዝብ ከኢትዮጵያ ጋር ወደ ጦርነት ውስጥ ለምን እንደገባ የእኛ ድርጊት በደንብ ይረዳል። እርግጠኛ ነኝ አንተም ያንተም አንብበ ተረታል ብዬ አስባለሁ። ኢትዮጵያና ኤርትራ ከጣሊያን ኮሎኒያሊዝም በኋላ ከእንግሊዝ ፕሮቴክትሬት በኋላ በፌዴሬሽን የተያያዙ ነበሩ። ያ ፌዴሬሽን ማለት የኤርትራ ሕዝብ የራሱን መሪ መርጦ በራሱ መሪ ይተዳደራል። ሜንታይም ደግሞ በተለያዩ ነገሮች ላይ የፌዴሬሽን ግንኙነት ታውቃለህ። በዛ የተያያዘ ነው ከኢትዮጵያ ጋር ኢትዮጵያ የሚባል ዜግነት አላቸው ግን ራሳቸው በራሳቸው ያስተዳደሩ መሪ መርጠው በቀዳማዊ ኃይለሥላሴ ስርዓት ጊዜ ያ ፌዴሬሽን እንዲፈርስ በመደረጉ ኤርትራውያን ውጊያ ውስጥ ገቡ። ይሄ ችግር የተፈጠረው ለምን እንደሆነ ይገባናል። በዛ የተነሳ ይሄ ህዝብ ከተዋጋም በኋላ በ98ቱ ጦርነት ከተደረገም በኋላ ምንም ምንም ከሆነ በኋላ አሁንም ቢሆን በታሪክ ለብዙ ዘመናት አብሮ የኖረ ህዝብ ነው። አንድ ሀገር የኖረ ህዝብ ነው። በተለይ ይሄ የደጋው ኤርትራ የደጋው ኤርትራ ከሰሜን ኢትዮጵያ ጋር ከትግራይ ከጎንደር ከወሎ ከጎጃም ከዚህ ህዝብ ጋር በባህል እንዲህ የተጣበቀ ህዝብ ነው። ቋንቋም ትግርኛ ኢትዮጵያ ውስጥ ይነገራል፣ ትግርኛ ኤርትራ ውስጥ ይነገራል። ህዝብ ነው፣ ተመሳሳይ ህዝብ ነው። ይሄ ህዝብ ተለያይቶ መኖር የለበትም። ኢትዮጵያና ኤርትራ ስትራቴጂክ ጓደኞች ናቸው፣ ዘመዶች ናቸው ብለን ወሰንን እንደ ድርጅት በዛ ጊዜ ሁለት ሺ ስምንት ነው ማወራው። ይህንን ከወሰንን በኋላ ወደ ኤርትራ መሄድ ምንድነው የጋራ ጠላታችን ለእኛም ለኤርትራዎች የጋራ ጠላታችን ምንድን ነው የሚለውን አየን። ለሁለታችንም የጋራ ጠላት ወያኔ ነው፣ ህወሓት ነው። እነዚህ ሰዎች ለሁለታችንም ጠላቶች ናቸው። እኛ ኤርትራ የሄድነው አንተ በደንብ ልታቁ ፈልገው ኤርትራ የሄድነው ኢትዮጵያ ውስጥ ዲሞክራሲ ለመገንባት አይደለም። ኤርትራ የሄድነው ኢትዮጵያ ውስጥ ዲሞክራሲ ከመገንባቱ በፊት መጥፋት ያለበት ነገር አለ። ይሄ መጥፋት ያለበት ነገር ለኢትዮጵያም ለኤርትራም ጠላት ነው። ስለዚህ እሱን ለማጥፋት ነው። አንዳርጋቸው ጽጌ በየመን ከስድስት ዓመት በፊት መሰለኝ ሲታሰር እናንተ ወደ ኤርትራ ለመሄድ ፍርሃት አላደረባችሁም? ምክንያቱም የትግል አጋራችሁ ተይዞ ያው በቁጥጥር ስር ውሎ በሰቆቃ ይዞታ ሲውል እናንተ ወደ ኤርትራ ስትሄዱ ስጋት አልነበራችሁም? ምክንያቱም እዚህ ቤት ሰብትታችሁ የተደላደለ ኑሮና ስራችሁን ጥላችሁ ነበር የተጓዛችሁት። ወደ ኤርትራ የመሄድ ጉዳይ በእኔ በኩል የምጠብቀው አንተ ሀይ ስኩል እስክትጨርስ ነበር ሀይ ስኩል ለመጨረስ አንድ አመት ሲቀርፍ እንድወስን ያደረገኝ የአንዳርጋቸው መታሰር ነው የአንዳርጋቸው መታሰር የባሰ አስጨከነን ጨካኝ ያደረገን እንድንሄድ አደረገን ወደ ኤርትራ ሄደን እሱ የጀመራቸውን ነገሮች ቶሎ ቶሎ ተግባራዊ እንዲሆኑ ኤርትራ ውስጥ የሚደረገው ነገር ቀስ እያለ የሚሄድ ነገር ነበር ብናፋጥነው ጥሩ ይሆናልና ለማፋጠን ደግሞ ይህንን ስራ ሊሰሩ የሚችሉ የድርጅቱ ትልልቆች ሰዎች ራሳቸው እዛ መሄድ አለብን የሚል ነገር የተፈጠረው በእኔ ውስጥ የተፈጠረው ያኔ ነው። ብርሃኑም ታስታውስ እንደሆነ እኔ እና ብርሃኑ በአንድ ሳምንት ልዩነት መሄድ ነው። ሁለታችንም በጋራ የወሰነው ውሳኔ አይደለም። ይገርምሃል፣ ከልቤ ነው ማውራህ። በጋራ አይደለም የወሰነው። ለመሄድ እኔ ብቻዬን ነው የወሰንኩት። ታስታውስን ነው። ለአንተ ነግሬሃለሁ። ከመሄዴ ከትንሽ ጊዜ በፊት እንደ መሄድ ነግሬሃለሁ። ይህንን ለአንተ የነገርኩትን ውሳኔ ድርጅቱ አያውቅም። ማንም የድርጊቱ አባልም አያውቅ። በአንዳርጋቸው መታሰር የነበረውን ትልቅ ሪያክሽን ስናይ እኛም የእሱ መሄድ ሆዳችንን ስለበላው፣ እሱም ከአንተ የሚያንሱ ልጆች ነው ጥሎ የገባው። ስለዚህ አንተ ሃይስኩል ሳትጨርስ ለመሄድ ካስወሰነኝ ነገር አንዱ እሱ ነው። እሱ አንዳርጋቸው ሶስት ልጆች አሉት። ሶስቱ ልጆች ሁለቱ ከአንተ ያንሳሉ በእድሜ እና ከአንተ የሚያንሱ ልጆችን ይዞ እሱ ወያኔ እጅ ከገባ እኔ ኤርትራ ሄጄ የማልሰራበት ምንም ምክንያት የለም። እንደውም የአንዳርጋቸውን መፈታት ማፋጠን አለብን ብለን ቆርጠን ነው የተነሳ ነው እና የሚገርምህ አነሳሳን በቃ እንድንሄድ ነው ያደረገን እና ቤተሰቦቹ ቢጎዱም እሱም ቢጎዳም በዓለም ዙሪያ ውስጥ የአንዳርጋቸው መታሰር የእኛን ንቅናቄ ስራ ሁለት ሶስት ስቴፕ ወደፊት ገፍተዋል። እና በዛ ውስጥ መሳተፌ ደስ ይለኛል። ምን አልኩ ታሳሳለህ? በህይወት ላታይኝ ትችላል፣ አላልኩም እሱም ብዬ ነው የሄድኩት። በጣም ስለ ዲሲ የሚናፍቅ ነገር ምንድን ነው? አብረን የምናሳልፋቸው ጊዜዎች፣ ሬስቶራንት የምንሄድባቸው ጊዜዎች፣ ቤት ውስጥ የምንጫወታቸው ጨዋታዎች፣ ስፔሻሊ ስንወያይ፣ አንብበህ የምትጠይቀኝ ጥያቄ፣ ልንተኛ ስንል አልተኛም ብለህ ጥያቄ የምታነሳቸው እና ሁለታችንም አንዳንዴ እስከ ጠዋት ድረስ ስንከራከር ምንቆያቸው ጊዜዎች ቨራዚን ሰንተር ባስኬትቦል በጣም ተወዳለህ። ገንዘብ የጨረስከው አንዱ በሱ ነው። ቨራይዝን ሴንተር አብረን ሄደን የምንጮኸው ጩኸት እና በፍጥነት ከዛ አካባቢ ካሉ ልጆች ጋር አንድ ላይ ሆነህ በቃ ልጆች ታመጣለህ ምትላለህ። እሱ እኔ ዳላስ ካውቦይ ደጋፊ ነበርኩ፣ አንተ ሬቪንስ ደጋፊ ነበርክ። ሁለቱ በተጫወቱበት ሁለቱ በሚጫወቱበት ጊዜ ሁሌ ሬቪንስ ነበር የሚያሸንፈው፣ እና የምታበሳጨኝ ነገር በተለይ ጌሙ ሊያልቅ አካባቢ እኔ ታውቃለህ፣ ወደ ተዳድጄ ሲሄድ የመኝታ ጊዜ አልደረሰም አባባ ምትለኝ እነሱ ትዝ ይለያል። ትምህርት ቤት ማደርስህ አርብ ከትምህርት ቤት ሳመጣ ዲነር የት ነው ምን በላ ብያ አስመርጣለሁ፣ ትመርጣለህ። አንዳንዴ ትዝ ይለኛል የት ልን ስል ይሁኔ ትልኝ እና እንደዚህ እስክስታ ታሳየኝ ነበር ማዕዛ ቤት። እነዛ ጊዜዎች ዲሲን ለቅቄ ሲሄድ በጣም በጣም ከሚያስታውሱኝ ጊዜዎች አንዱ እሱ ነው። ሌሎች ብዙ ነገሮች አሉ፣ ግን ከአጠገቤ አልለይም ያሉት ስፔሻሊ ከአንተ ጋር የምናሳልፋቸው ጊዜዎች ናቸው። በእርግጥ ደግሞ አንተ እና ሁለት ቤስት ፍሬንዶች ነበሩ፣ ቶሚ እና አቡ። አራታችን ሆነን ላብራሪ የምናሳልፋቸው ጊዜዎች እንዴት! እነዛ ልጆች በተለይ አቡ ታቃለ ጥያቄ ያበዛል። ምን ይላል ታው ስትለውም፣ አይተውም ይጠይቃል። ቶሚ ትንሽ ዝምተኛ ነው። ቤት ውስጥ እኛ ቤት ይመጡ ነበር። ሁላችሁም ሰብስቤ ቱተር አረጋችሁ ነበረ። ቱተር ሳረጋችሁ የምትጠይቁት ጥያቄ በጣም ይገርመኝ ነበረ። ሌላ ልጅ ነበረ አንድ አንድ በጣም ጎበዝ ልጅ ነበር ታስታውሳለህ ሲራክ ሲራክ ሲራክ በጣም ይገርመኝ ነበር ምትካዙም ታፍነት ልጅ ነሲሆነ ልጅ ነው በጣም ጎበዝ ልጅ ነው እሱ የሚጠይቀው ጥያቄ በጣም ትዝል እንትን ይለኛል ትምህርት ቤት ስትመርጥ የት ሃይስኩል ልግባ ብለህ ያደረግናቸው ክርክሮች እንዴት ኮንቬንስ እንዳደረገኝ እና እንዴት ጎንዛ ጎንዛጋ ኮሌጅ ሃይስኩል እንደገባ ምክንያቱም ማሚ እንትን ልትገባ ፈልጋ ነበረ ምንድን ነው ቤንጃሚን ቤኒከር ቤንጃሚን ቤኒከር ይኳ በጣም ጥሩ ትምህርት ቤት ነው ግን የመጨረሻው ውሳኔ ያንተ ነበረ እሱ ትዝ ይለኛል። ጎንዛጋ በጣም ውድ ትምህርት ቤት ነው። አብዛኛውን ኦልሞስት 90 ስኮላርሽፕ አግኝተ ነው ቢኮዝ አይ ቲንክ ሂ ስኮርድ ዋን ኦፍ ዘ ሀይስት ግሬድ። እነሱ ጊዜዎች የምንዋያቸው ጊዜዎች እና ላይክ ካደክ በኋላ ጓደኛ ነበር። ኦፍኮርስ ኦሽን ሲቲ ትዝ ይላል። ኦሽን ሲቲ፣ ኦሽን ሲቲ ሄደን ጀርባዬ ላይ ወጥተህ ወሰደኝ የምትለው በዛ በንትን ላይ ምንድን ነው ያ ስሙ መላቀ የሚያንሳፈፍ ነገር ውሃ ላይ የምትሄድበት ነገር ምንድን ነው የሚባለው? እሱ ላይ ወጥተን አንድ ላይ እንሁን እያልክ እንት የምትለኝ ደሴ ሁ አይፎን ፎር ገዝቼ ለመጀመሪያ ጊዜ አይፎን ፎር ገዝቼ የኔ ስትጠቀሙ ውሃ ውስጥ አስገብተህ ጥለው በገዛን በሶስት እያውቀን መቀየር ነበረብኝ። ዶስ ቲንግስ በጣም በጣም ትዝ ይለኛል እና ፋሚሊ ጌት ቱጌዘር ባልቲሞር የምንሄደው በፋሲካ፣ በታንክስጊቪንግ እና በገና ሶስት የተለያዩ ፋሚሊዎች ጋር እንሄድ ነበር እና ያን ጊዜ እናንተ ተሰብስባቸው ልጆች የምትጫወቱት ጨዋታ እነሱን አይሚስ እና የነዛ ጊዜ ሲመጣ ሁሌ እንትን ይለኛል። በጣም በጣም ይለኛል እና በተለይ ጌም ትልልቅ ጌሞች ሲኖሩ አንተ ራስህ ስትጽፍልኝ ነበር፣ አባባ ይሄ ጌም እየመጣ ነው እኔ ጋር ብትሆን አይወሽድልኝ ነበር እና ያኔ እነዛ በጣም ሚስ አረጋቸዋለሁ ወደ ኢትዮጵያ ከ26 ወይ ከ27 ዓመታት በኋላ ለመመለስ እየወሰንከው ለምንድን ነው? ምክንያቱም ለረጅም ጊዜያት አልተያየንም ከእኛ ጋር እና ሁሌ ትመጣለህ፣ ከዛ ደግሞ ትሄዳለህ። ለምን? በእርግጥ ኢትዮጵያ ውስጥ ለ28 ዓመት ያደርኩ ወድጅ ያደም ሳልወድ ነው በግድ መግባት ስላልቻልኩ ነው። አሁን ለመሄድ በጣም ይወስ ከአንተ ጋር ብዙ ጊዜ ባሳለፍ ደስ ይለኛል። ግን አንድ የተጀመረ ትልቅ ፕሮጀክት አለ ኢትዮጵያ ውስጥ የነጻነት የፍትህ የዲሞክራሲ ፕሮጀክት አለ አላለቀም። እሱ አሁን በእርግጥ ኢትዮጵያ ውስጥ ጠቅላይ ሚኒስትር አብይ መምጣት ብዙ ነገሮችን ለውጧል ግን እነዚህ የተነሳንባቸውን መሰረታዊ ነገሮች ገና አልጨረሰም። ሰው እነዛ ነገሮች ብዙ ውይይቶች ይፈልጋሉ፣ ብዙ በእውቀት የሚሰሩ ነገሮችን ይፈልጋሉ እና እኔን እና ድርጅቴን ሌሎችንም ሰዎች ኢትዮጵያ ውስጥ ይፈልጋሉ። ኢትዮጵያ ውስጥ መመለስ ያለባቸው ጥያቄዎች አሉ። ኢትዮጵያ ምን አይነት የምርጫ ስርዓት ያስፈልጋታል የሚል ጥያቄ መመለስ አለበት። ኢትዮጵያ ምን አይነት የመንግስት ቅርጽ ያስፈልጋታል የሚለው ጥያቄ መመለስ አለበት። ኢትዮጵያ ምን አይነት የመንግስት ስትራክቸር ያስፈልጋታል የሚለው ጥያቄ መመለስ አለበት። የኢትዮጵያ ህገ መንግስት መሻሻል አለበት። የት ጋር ነው የሚሻሻለው? እሱ መወያየት አለብን። ምን አይነት ኢትዮጵያ ትፈጠራለች የሚለው ጥያቄ መመለስ አለበት። ያንን ለመመለስ የእኛ ድርጅት የራሱ ትልቅ ሚና አለው ብዬ አምናለሁ። እሱን ነገር መጨረስ አለብኝ ብዬ አንድ ነገር ጀምሬ ታውቃለህ፣ ጀምሬ ሳልጨርስ ብቀር ደስ አይለኝም። ያላለቀ አንፊኒሽድ ፕሮጀክት አለ፣ እሱን መጨረስ አለብኝ። እኔ እናንተን በተመለከተ ከኤርትራው የተሻለ ነው ብዬ አምናለሁ አሁን ያለን። ምክንያቱም ኢትዮጵያ ኬርኩ፣ አንደኛ አንተ ራስ ኢትዮጵያን በሚገባ ማወቅ የሚገባ ቦታዎች አሉ፣ ከዚህ ፊት የጠየቀኝ ቦታዎች አሉ ኢትዮጵያ ውስጥ። ኢትዮጵያ ታሪካዊ ሀገር ናት። ያችን ታሪካዊ ሀገር እኔ በህይወት ቆሜ አብረን ብና ይፈልጋለሁ ቶሎ ቶሎ መገናኘት እንችላለን ከበፊቱ የበለጠ ና ስትለኝ ሮጬ መምጣት ይችላለሁ ከኢትዮጵያ ወደ አሜሪካ ና ካልከኝ መምጣት ይችላለሁ አንተም ና ስልህ መምጣት ይችላለህ አሁን ደ ስካይ ዘ ሊሚት ኢንፋክት እኔና አንተ አሁን መቼ ነው ኦገስት ላይ ትሄዳላለ ትምህርት ቤት ከሄድክ እኮ እዚህም አንገናኝም እዛ ብቻ አይደለም እዚህም አንገናኝም እና እኔና አንተ ከአሁን በኋላ ከበፊቱ ይበልጥ የምንገናኝ ሰዎች ነን እና ብዙ እንዳለፉት ሶስት አመታት አንሆንም እሱም ትራስት ሚ ስጠራህ ትመጣለህ ኢትዮጵያ ያሳያለሁ ስትፈለገኝ እመጣለሁ እዚህ ከአንተ ጋር እንሆናለንና በእሷ ትጠራጠር ትንሽ ጊዜ ነው አሁን የቀረን የመጨረሻው ጥያቄ ሌላ እኔን የምትመክረኝ ወይም የምትሰጠኝ የማበረታቻ ቃል ካለ ለእኔ የመጨረሻው ነገር ብነግርህ ታስታውሳለህ ዳላስ ኤርፖርት ላይ ሆነን ምን እንዳልኩህ ምን እንዳልከኝ እኔ እንድትሆን ያሳደግኩህ ነገር አለ እሱን ነገር ከሆንክልኝ፣ ለእኔ ኖረህልኛል። ከዛ በኋላ ለራስህ ትኖራለህ። ትምህርት ቤት ጨርስ። የባችለር ዲግሪ አይበቃህም፣ ከዛ በላይ መጨመር አለብህ እና እነሱን ሁለት ነገሮች ካደረክ እኔ በፍጹም አንተን በመውለድና በማሳደግ እጅግ በጣም ደስ ይለኛል። እሱን ደስታ አትቀማኝ። ኬፕድ እሱን ካደረክልኝ ያብዳንቱሜ ኤቭሪቲንግ ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። አድማጮች እስከ ፕሮግራሞቻችን ማብቂያ ድረስ ተከታዩ ሙዚቃ እናቀርባለን። በበኮንድንድንድ ከእንጨት ፎቁ በላይ ሲመሽንቀናኝ መጣዎቺም ብዬ ሳይከብደኝ እርምጃ በሰባ በረታው

Cause I'm a sin, መለስ ዘማይ ሲመለስ ያው ሳልናፈቱን በክራሩ ድምፅ በክራሩ ድምፅ ፍቅርሽ አስጨንቆ መላወ ሳቃተኝ መላወ ሳቃተኝ ተደናበርኩልሽ ጥይት እንደሳተኝ ጥይት እንደሳተኝ ሳተና ነበርኩ ይ ተኳሽ በመውዘሬ ተኳሽ በመውዘሬ The seven I've trying to of The

I'm to አድማጮች በቴዲ አፍሮ ዜማ እንደተዝናናችሁ ተስፋ እናደርጋለን። ከመሰናበታችን በፊት ዜናዎች አሉን። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ ሶማሌ ክልል የተፈጠረው ግጭት ወደ መረጋጋት መመለሱን አስታወቁ። ጠቅላይ ሚኒስትሩ ከጋዜጠኞች ለቀረበላቸው ጥያቄ ምላሽ የሰጡ ሲሆን ችግሩ እንዳይስፋፋና ሀገርንም ወደማይገባ ቀውስ እንዳያስገባ ከክልል መንግስት ጋርም ሰፊ ውይይት እየተደረገ ነው ብለዋል። የኢትዮጵያ አንድ አካል እንደ ቅጠል ዝም ብሎ የሚረግፍ አይደለም ያሉት ጠቅላይ ሚኒስትሩ ሀገራችን ስለፈለግን የምንጠብቀው ስላልፈለግን የሚፈርስ አይደለም ብለዋል ለጋዜጠኞች በሰጡት ቃል ኢትዮጵያውያን በዋዛ ይበታተናሉ ብሎ ማሰብም ከንቱ ሕልም ነው ሲሉ ገልጸዋል። ሀገራችንን መጠበቅ ማሳደግም የሁሉም ዜጋ ኃላፊነት ነው ያሉት ጠቅላይ ሚኒስትሩ ለዚህም ጥላቻና ክፉ ዘር ከሚዘሩ ሰዎች መጠበቅ እንደሚያስፈልግ በዚሁ ለጋዜጠኞች በሰጡት ቃል አሳስበዋል። ጠቅላይ ሚኒስትሩ ዘላቂ ሰላም ለመፍጠርም ችግሩ ሰላማዊ በሆነ መንገድ ይፈታል ማለታቸው ተጠቅሷል። ይህ በዚህ እንዳለ ጠቅላይ ሚኒስትር አብይ አህመድ ብፁዕ ወቅዱስ አቡነ መርቆሪዮስን መኖሪያ ቤታቸው ሄደው መጎብኘታቸው ተዘግበዋል። ዶክተር አብይ በጉብኝታቸው ወቅት ብፁዕ ወቅዱስ አቡነ መርቆሪዮስን ወደ ኢትዮጵያ ሲመጡ በድጋሚ እጎበኞታለሁ ብለው ቃል ገብተውላቸው እንደነበረ ና እስካሁን ግን በምስራቁ የሀገሪቱ ክፍል ተከስቶ በነበረው አለመረጋጋት ና ችግሩን ለመፍታት በነበረው የስራ መደራረብ ምክንያት ሊጎበኛቸው አለመቻላቸውን ገልጸዋል። በጉብኝቱ ላይ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል መገኘታቸውም ተዘግቧል። ባለፉት 26 ዓመታት ለሁለት ተከፍለው የነበሩት ሲኖዶሶች ቃለ ውግዘታቸውን አንስተው ወደ እርቅ መምጣታቸውንና ያንንም ተከትሎ አራተኛው የኢትዮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ምርቆሪዮስ እና ብፁዓን ሌሎች አባቶች ከአስር ቀናት በፊት ከጠቅላይ ሚኒስትሩ ጋር ከአሜሪካ ወደ ኢትዮጵያ መመለሳቸው የሚዘነጋ አይደለም። የሁሉም የኢትዮጵያ ህዝቦችን መብት ለማክበር የሚያስችል ስርዓት ለመገንባት የአማራና የኦሮሞ ህዝቦች ኃላፊነት ነው ሲል የኦሮሞ ሚዲያ ኔትወርክ ስራ አስፈጻሚ ጃዋር መሐመድ አስገነዘበ። ጃዋር ትናንት በ ባህር ዳር በተካሄደ ስብሰባ ላይ ባሰማው ንግግር ሁለቱ ብሔሮች ይህንን ኃላፊነት ሊወስዱ የሚገባቸው በብዛታቸው ምክንያት ነው ብሏል። በስብሰባው ላይ ወደ ሁለት መቶ የሚሆኑ ወጣቶች የማህበራዊ ሚዲያ አቀንቃኞችና የዩኒቨርስቲ መምህራን ተገኝተዋል። ዩናይትድ ስቴትስዋ ዋሽንግተን ክፍለ ግዛት ሲያትል ከተማ ውስጥ አንድ የአየር መንገድ ሰራተኛ ትናንትና ማታ አውሮፕላን ሰርቆ ወዲያ ወዲህ ሲያበር ከቆየ በኋላ አንዲት ብዙ ሰው የማይኖርባት ደሴት ላይ ከስክሶ ሕይወቱን አጣ። የ29 ዓመቱ የአውሮፕላን ጣቢያ አገልግሎት ሰራተኛው ባለሁለት ሞተሩን አውሮፕላን ላጥ አድርጎ የወሰደው ከሲያትል ታኮማ አውሮፕላን ማረፊያ እንደሆነ ፖሊስ አስታውቋል። የአየር ትራፊክ ተቆጣጣሪዎች አውሮፕላኑን እንዲያሳርፍ ሲማጸኑት ቆይቶ በኋላም ሰውየው እኔ መላቅጡ የጠፋብኝ ብሎኖቼ ላሉብኝ ሰውነኝ እኮ ሲል የድምፅ ቅጂ ላይ መሰማቱ ተነግሯል። ከሰማይ ነግዶ በኃይል በተከሰከሰው አውሮፕላን የሞተውን ሰው ስም መስሪያ ቤቱ አልገለጸም። የሰሜን አሜሪካ የአየር መከላከል እዝ እንዳስታወቀው አውሮፕላኑን እንዲያሳድዱ ሁለት ኤፍ አስራ አምስት ተዋጊ ጀቶች ተሰማርተው ነበር። አውሮፕላኑ መከስከስ ግን እነዚህ ጀቶች እጃቸው እንደሌለ ተነግረዋል። የፌዴራሉ ምርመራ ቢሮ ኤፍቢአይ አውሮፕላኑ የተሰረቀው ለሽብር ተግባር አይመስልም መንገደኛም አልነበረበትም ብለዋል። ዩናይትድ ስቴትስ ቨርጂኒያ ክፍለ ግዛት ሻርሎትስቪል ከተማ ውስጥ ባለፈው ዓመት ሁከት በነበረበት የነጭ ብሔርተኞች ሰልፍ የአንደኛ ዓመት መታሰቢያ ምክንያት በማድረግ ነገ እሁድ ለሚካሄደው ሰልፍ የመዲናዋ የዋሽንግተንና የአጎራባች ቨርጂኒያ ግዛት ባለስልጣናት እየተሰናዱ ናቸው። ፕሬዚደንት ዶናልድ ትራምፕ ታዲያ የአንድነት ተማጽኖ እያሰሙ መሆናቸው ታውቋል። ፕሬዚደንቱ ኒውጀርሲ ከሚገኘው የጎልፍ ስፖርት መዝናኛቸው በለቀቁት የትዊተር መልእክት እንደ ሀገር አንድ እንድንሆን ይገባል፣ ማናቸውንም አይነት የዘረኝነትና የሁከት ተግባር አወግዛለሁ ማለታቸው ተጠቅሷል። ፕሬዚደንቱ ባምናው የሻርሎትስቪሉ ሰልፍ ላይ ሲናገሩ ሰልፍን አስመልክቶ ሲናገሩ ከሁለቱም ወገኖች በኩል ጥሩ የሆኑ ሰዎች አሉ ማለታቸው ከባድ ነቀፋ አስነስቶባቸው እንደነበረ የሚዘነጋ አይደለም። በመጨረሻም በሳውዲ አረቢያ የሚመራው ወታደራዊ ህብረት ቢያንስ ሀምሳ ሰው ስለገደለው የአየር ጥቃት ምርመራ እናካሂዳለን ሲል አስታወቀ። በጥቃቱ ከሞቱት መካከል የሚበዙት ህጻናት መሆናቸው ሲታወቅ ሳውዲ መራሹ ህብረት መጀመሪያ ላይ ጥቃቱ ትክክለኛ ወታደራዊ እርምጃ ነው ሲል ተከራክሮ አቋሙን አሁን የቀየረው ዓለም አቀፉ ማህበረሰብ የሚሰነዝረው ነቀፋ እየተቀጣጠለ ከሄደ በኋላ ነው። የጸጥታው ምክር ቤት ስለ አየር ጥቃቱ በነፃ አካል ምርመራ እንዲካሄድ ጠይቋል። ዜናው በዚሁ አበቃ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19 እና በ5 ሜትር ባንዶች እንዲሁም በናይል ሰዓት ለአንድ ሰዓት ያስተላለፈውን ዝግጅቱን እዚህ ላይ አበቃ። ያስተናገድኳችሁ ኳችሁ ሰለሞን ክፍሌ፣ እኔም ፕሮግራሙን ብርሃን ኃይሉ መርታለች። ነገ እሁድ ከምሽቱ ሦስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን